ትምህርት አምስት አንድ መላእክት ከየት መጡ? ሀ. በመጀመሪያ ሁሉንም መላእክት የፈጠራቸው እግዚአብሔር ነው። ሁለት እግዚአብሔር መላእክቱን የፈጠራቸው ደምና ስጋ እንዲኖራቸው አድርጎ ነው? ሀ. አይደለም፣ ለእግዚአብሔር መላእክትን የፈጠራቸው መናፍስት አድርጎ ነው። ሶስት ታዲያ እግዚአብሔር መላእክትን ለምን ፈጠራቸው? ሀ. እግዚአብሔር መላእክትን የፈጠራቸው እንዲወዱት ነው። ለ እግዚአብሔር መላእክትን የፈጠራቸው እንድታዘዙለት ነው። ሀ እግዚአብሔር መላእክትን የፈጠራቸው እንዲያገለግሉት ነው። አራት እግዚአብሔር መላእክትን የፈጠራቸው መልካም ወይስ ክፉ አድርጎ ነው? ሀ እግዚአብሔር መላእክትን የፈጠራቸው መልካም ብቻ አድርጎ ነው። አምስት እግዚአብሔር የፈጠራቸው መላእክት ስንት ናቸው? ሃ እግዚአብሔር የፈጠራቸው መላእክት ብዙ ናቸው፣ ልንቆጥራቸው አንችልም። ስድስት በመጀመሪያ ሁሉም መላእክት የት ነበሩ? ሀ ከእግዚአብሔር ጋር በመንግስተ ሰማይ ነበሩ። ሰባት እግዚአብሔር ጠቢብና ውብ አድርጎ የፈጠረው መልአክ ማን ይባል ነበር? ሀ ሉሲፈር ይባል ነበር። ስምንት እግዚአብሔር ሉሲፈርን የፈጠረው መልካም ወይስ ክፉ አድርጎ ነው? ሀ መልካም አድርጎ ነው። ለእግዚአብሔር መላእክትን የፈጠራቸው መልካም አድርጎ ነው። ዘጠኝ ሉሲፈር ምን ሆነ? ሀ ሉሲፈር የራሱን ጥበብና ውበት ተመልክቶ ታበየ፣ እግዚአብሔርንም ከዙፋኑ ሊያወርደው ፈለገ። አስር ክፉ በመስራት የመጀመሪያ ማን ነበር? ሀ ሉሲፈር ነበር። አስራ አንድ ሉሲፈር ከዙፋኑ ሊያወርደው እንደፈለገ እግዚአብሔር ያውቅ ነበር? ሀ አዎን ያውቅ ነበር። ለ እግዚአብሔር ሉሲፈር ሊያደርግ የፈለገውን ሁሉ ያውቅ ነበር። 12 ሉሲፈር ከዙፋኑ እንዲያወርደው እግዚአብሔር ፈቀደለት? ሀ አልፈቀደለትም። 13 ሉሲፈር ሀጢያት በመስራት የመጀመሪያ ስለነበር እግዚአብሔር የሉሲፈርን ስም ለወጠው። የሉሲፈር አዲሱ ስም ማን ነው? ሀ ሰይጣን ነው። 14 ሰይጣን ማለት ምን ማለት ነው? ሀ ሰይጣን ማለት ጠላት ማለት ነው። 15 እግዚአብሔር ሰይጣን ስለ ክፉ ስራው በምን ቀጣው? ሀ እግዚአብሔር እጅግ ስለተቆጣ ሰይጣንን ከመንግስተ ሰማይ አባረረው። 16 ሰይጣንን የተከተሉ መላእክት በእርሱ ላይ ስላመፁ እግዚአብሔር ስማቸውን ለወጠ። ሰይጣንን የተከተሉት መላእክት አዲሱ ስማቸው ማን ነው? ሀ አጋንንት። 17 ሰይጣንን የተከተሉትን አጋንንት እግዚአብሔር በምን ቀጣቸው? ሀ እግዚአብሔር እጅግ ስለተቆጣ ሁሉንም ከመንግስተ ሰማይ አባረራቸው። 18 እግዚአብሔር ሰይጣንና አጋንንቱን የቀጣቸው በሌላ በምንድን ነው? ሀ እግዚአብሔር ለሰይጣን እና ለአጋንንቱ የዘላለም ቅጣት እንደሚቀበሉበት እጅግ አስፈሪ ቦታ አዘጋጅቷል። እግዚአብሔር ለሰይጣን እና ለአጋንንቱ የዘላለም ቅጣት የሚቀበሉበት እጅግ አስፈሪ ቦታ አዘጋጅቷል። 19 ያ አስፈሪ ዘላለማዊ የቅጣት ቦታ ምን ይባላል? ሀ ዘላለማዊ የእሳት ባህር ይባላል። ሀያ ሰይጣንና አጋንንቱ አሁን ያሉት የት ነው? ሀ ሰይጣንና አጋንንቱ አሁን ያሉት በምድር ላይ ነው። 21 ሰይጣንና አጋንንቱ አሁን ምን እየሰሩ ነው? ሀ የእግዚአብሔርን ሥራ ቀንና ሌሊት እየተቃወሙ ነው። ከእግዚአብሔር መጽሐፍ የመጀመሪያውን ቃል እስቲ ደግመን እናንብብ። ዘፍጥረት ምዕራፍ አንድ ቁጥር አንድ ቁጥር አንድ? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። መጀመሪያው ምንድን ነው? መጀመሪያው ከረጅም ዘመናት በፊት እግዚአብሔር ሁሉንም ነገሮች የፈጠረበት ጊዜ ነው። በመጀመሪያ ከዚህ ዓለም የሚገኙትን ነገሮች ሁሉ የፈጠረው ማን ነው? እግዚአብሔር ነው። በዚህ ዓለም የሚገኙት ሁሉም ነገሮች በእግዚአብሔር የተፈጠሩት በመጀመሪያው ነው። እግዚአብሔር ሁሉን ነገር ከመፍጠሩ በፊት በዚህ ዓለም ውስጥ ምን ነበር? ምንም ነገር አልነበረም። በዚህ ዓለም ምንም ነገር ካልኖረ እግዚአብሔር ሁሉንም ነገር ከምን ፈጠረ? እግዚአብሔር ሰማይና ምድርን ከምን ፈጠረ? እግዚአብሔር ፀሐይና ጨረቃን እና ከዋክብትን ከምን ፈጠራቸው? ዛፎች ባይኖሩ ቤት መስራት ትችላላችሁ? አዎ፣ አትችሉ። እናንተ ሰዎች ከምንም ነገር ቤት መስራት ትችላላችሁ? አዎ አትችሉም። እናንተ ሰዎች የሸክላ አፈር ባይኖር ማሰሮው መስራት ትችላላችሁ? አዎ አትችሉም። እናንተ ሴቶች ከምንም ማሰሮው መስራት ትችላላችሁ? በፍጹም አትችሉም። እናንተ ልጆች እንጨት ባይኖር መጫወቻ መስራት ትችላላችሁ? አትችሉም። እናንተ ልጆች ከምንም መጫወቻ መስራት ትችላላችሁ? አትችሉም። በዚህ ዓለም ምንም ነገር ካልኖረ እግዚአብሔር ሁሉን ነገር ከምን ፈጠረ? ከምንም። ታዲያ እግዚአብሔር ዓለምን እንዴት ፈጠረ? እግዚአብሔር ዓለምን ከምንም ፈጠረ። እግዚአብሔር አብ፣ እግዚአብሔር ወልድ እና እግዚአብሔር መንፈስ ቅዱስ ሁሉንም ነገር ከምን ነው የፈጠሩት? እግዚአብሔር ሰማይና ምድርን እንዴት አድርጎ ነው ከምንም የፈጠረው? እግዚአብሔር ሁሉን ነገር ከምንም እንዴት መፍጠር ቻለ? እግዚአብሔር ሁሉን ቻይ በመሆኑ የእግዚአብሔር ኃይል ማብቂያ የሌለው በመሆኑ የእግዚአብሔር ኃይል ዘላለማዊ በመሆኑ የእግዚአብሔር ኃይል ወሰን አለው? የለውም። የእግዚአብሔር ኃይል ወሰን የለውም። የእግዚአብሔር ኃይል ማብቂያ የለውም። እግዚአብሔር የማይችለው ምንም ነገር የለም። እግዚአብሔር ሁሉንም ነገር ማድረግ ይችላል። እግዚአብሔር መላውን ዓለም ከምንም ፈጠረ። ከእግዚአብሔር የበለጠ ኃይል ያለው ማን ነው? ማንም። ሰይጣን ከእግዚአብሔር የበለጠ ኃይል አለው? የለውም? ሰይጣንን የተከተሉት አጋንንት ከእግዚአብሔር የበለጠ ኃይል አላቸው? የላቸውም። ሰዎች ከእግዚአብሔር የበለጠ ኃይል አላቸው የላቸውም። እግዚአብሔር የማይችለው ነገር አለ የለም። እግዚአብሔር የፈለገውን ማንኛውን ነገር መስራት ይችላል። እግዚአብሔር ሁሉንም ነገር መስራት ይችላል። እግዚአብሔር እንዴት አውቆ ከምንም ሁሉንም ነገር መፍጠር ቻለ? እግዚአብሔር ሁሉንም ነገር እንዴት መፍጠር እንዳለበት ያስተማረው አለ? እናንተ ወንዶች፣ ወንድ ልጆቻችሁ በልጅነት በቆሎ መትከል ስለማያውቁ እንዴት መትከል እንዳለባቸው ታስተምራችኋላችሁ እናንተ ሴቶች ሴቶች ልጆቻችሁ በልጅነት ምግብ ማብሰል ስለማያውቁ እንዴት ማብሰል እንዳለባቸው ታስተምራችኋላችሁ እግዚአብሔር ሁሉንም ነገር እንዴት መፍጠር እንዳለበት ያስተማረው አለ የለም እግዚአብሔርን ማንም ያላስተማረው ለምንድን ነው በመጀመሪያ እግዚአብሔርን የሚያስተምረው ማንም በዚያ አልነበረም። ከመጀመሪያ በፊት እግዚአብሔር ብቻ ከኖረ እርሱን የሚያስተምረው ማንም በዚያ አልነበረም። በተጨማሪም እግዚአብሔርን ማንም ያስተምረው ዘንድ አያስፈልገውም? ለምንድን ነው እግዚአብሔር ማንም እንዲያስተምረው የማይፈልገው? እግዚአብሔር ሁሉን አዋቂ ስለሆነ ነው። የእግዚአብሔር ጥበብ ማብቂያ ስለሌለው? የእግዚአብሔር ጥበብ ዘላለማዊ ስለሆነ። የእግዚአብሔር ጥበብ ወሰን አለውን? የለውም። የእግዚአብሔር ጥበብ ወሰን የለውም። የእግዚአብሔር ጥበብ ማብቂያ የለውም። እግዚአብሔር የማያውቀው ምንም ነገር የለም።